በአማራ ክልል ተቋርጦ ስለቆየው የኢንተርኔት አገልግሎት መመለሱን ኢትዮ ቴሌኮም አስታወቀ ይላል ወደዛ ነው የምናመራው ኢትዮ ቴሌኮም ባለፈው ግንቦት መጨረሻ ላይ የስራ ጊዜው በተጠናቀቀው በአስቸኳይ ጊዜ አዋጅ ምክንያት በአማራ ክልል ተቋርጦ የነበረው የኢንተርኔት አገልግሎት በ በአስራ ሰባት ዋና ዋና ከተሞች መመለሱን አስታውቋል የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዛሬ ሰኞ ለአሜሪካ ድምጽ እንደተናገሩት አገልግሎቱን በሌሎች የክልሉ አካባቢዎች ለማስቀጠል ተቋሙ እየሰራ ነው ሲሉ ተናገሩ ተናግረዋል። የኢንተርኔት ትይይዙ መዘጋት የኢኮኖሚያዊና በነፍሳደን ማህበራዊ ክስ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መሆኑን በተለያዩ የክልሉ አካባቢዎች የሚገኙ ነዋሪዎችም ለአሜሪካ ድምጽ አስረድተዋል። አስቴር ምስጋናው ዘገባ አላት። በአማራ ክልል የተቀሰቀሰውን ግጭት ተከትሎ ባለፈው ዓመት ሐምሌ ወር 2015 ዓ ም የተደነገገው የአስቸኳይ ጊዜ አዋጅ የስራ ጊዜ ከመጠናቀቁ ጋር በተያያዘ በክልሉ ተቋርጦ የቆየው የኢንተርኔት አገልግሎት በ17 ዋና ዋና ከተሞች ወደ ነበረበት መመለሱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ሰኞ ለአሜሪካ ድምጽ ገልጸዋል። ከተሞች ኢንተርኔት ተለቋል። የብሮድባንድም እንደዚሁ። ቀደም ብሎም የኢትዮ ቴሌኮም የሀያ አስራ ስድስት በጀት ዓመት አፈጻጸሙን በሚመለከት ለሕዝብ ይፋ ባደረግነው የፕሬስ ሪሊዝም ላይ ከሚመለከታቸው ባለድርሻ አካላት ጋር በመነጋገር የኢንተርኔት አገልግሎት እንዲለቀቅ እየተደረገ ነው የሚል መረጃ ሰጥቼ የነበረ ነ የሚዲያ አጋሮቻችን ይህን ጥያቄ አንስተውም ስለነበረ ማለት ነው። የዛ እንግዲህ ፎሎ አፕም ጭምር ነው። ብዙ ከተሞች በእውነት ነው። ሰዎች በቀጣይም ከሚመለከታቸው ባለድርሻ አካላት ጋር የተነጋገረ የቀሩ ጥቂት ከተሞች ይኖራሉ እነሱንም እንደዚሁ ደግሞ የሚለቀቁ መሆን ማለት ነው። አሁን ግን ከአስራ ሰባት በላይ ከተሞች ተለቀዋልና አብዛኛዎቹ ማለት ይቻላል። የአሜሪካ ድምፅ ያነጋገራቸው በክልሉ የተለያዩ ዋና ዋና ከተሞች ነዋሪዎች የኢንተርኔት አገልግሎቱ ከትናንት እሑድ ሐምሌ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምሕረት ማለዳ ጀምሮ መስራቱን አመልክተዋል። የኢንተርኔት አገልግሎቱ ተቋርጦ በመክረሙ ነዋሪው በማህበራዊ እና ኢኮኖሚያዊ ቀውሶች ተቸግሮ መቆየቱን ያመለከቱት የባህር ዳር ከተማ ነዋሪው ጌታቸው አለሙ አሁን አገልግሎቱ መመለሱ ቀውሱን ያስተካክላል ብለዋል። ነገር ግን አገልግሎቱ ፍጥነትና ጥራት እንደሚጎለው ጠቁመዋል። ያው መረጃ ከመለዋወጥ የተለያየ ጉዳቶች አሉት። ከዚህ መንግስት ደረጃም ይሄን ያህል ጊዜ ተዘግቶ መቀመጡ መንግስት የሚያጣቸው ነገሮች አሉ። ስለዚህ ዞሮ መከፈቱ ጥሩ ነው ብዬ አምናለሁ። ግን በዚህ ዘላቂ ከሆነ ከቀጠለ ነው። ተረድሶ ካልተዘጋ እንደ ድሮ ፍጥነት የለው ሊወጣ ሊገባ እንዳታው ምናልባት ያው ቅድማ አንድ ተለቋል ስለተባለ ከተጨናቆ ካልሆነ በስተቀር ወጣ ገባ ነው። ቀስ ብሎ ይስተካከል አይስተካከል አናውቅም። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በምህፃሩ ዩኤንኦቻ በዘንድሮ ዓመት ጥቅምት ላይ በወጣው ሪፖርት በአማራ ክልል ባለው ግጭት የኢንተርኔት አገልግሎት በመቋረጡ ለሰብአዊ እርዳታ እንቅስቃሴው እንቅፋት እንደፈጠረበት ማስታወቁ ይታወሳል። በምስራቅ ጎጃም ዞን የሞጣ ከተማ ነዋሪ መሆናቸውን የገለጹልን እና ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ አስተያየት ሰጪ በአንጻሩ እርሳቸው በሚኖሩበት አካባቢ የኢንተርኔት ትይይዙ ገና እንዳልተመለሰ አመልክተዋል። ሞታ ራሱ አይሰራም። ከሞታ ጀምሮ እስከ አሁን ድረስ አካባቢ የለም። የጎንደር ከተማ ነዋሪ የሆኑት አቶ አበባው ይሁን ደግሞ በከተማው የኢንተርኔት አገልግሎቱ መመለሱን ገልጸው ከወቅታዊ የጸጥታ ችግር አንጻር ግን ዘላቂ ሆኖ ይቀጥላል ብለው እንደማያምኑ ተናግረዋል። ተከፍቶ ይቆያል የሚለው አስተማማኝ አይደለም። ምክንያቱም መንግስት በፈለገ ሰዓት ከፍቷል። እንደምታውቂው የአስቸኳይ ጊዜ ሲታወን ነው አይደለ? ኢንተርኔቱ ምንም የተዘጋው እና አሁን አስቸኳይ ጊዜ አዋጁ አልቋል። ይህም አስቸኳይ ጊዜ አዋጁ ተነሷል ተብሎም በሚዲያም በመንግስት በኩልም ይፈራል ሆነ ምንም ነገር ዋሰን እንደማይዘጉት እዚህ አይደለም። እንደምታውቀው ጎንደርና አካባቢ የቱሪስት መናኸሪያ ነው። የለም አሁን ጎንደር የሚመጣ ቱሪስት አታይ። በነዋሪዎች የተነሳውን የአገልግሎት ጥራትና ፍጥነት እንዲሁም የተደራሽነት መጓደል በተመለከተ ምላሽና ማብራሪያ እንዲሰጡን የጠየቅናቸው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ሰባ በመቶ የሚሆነው የኢንተርኔት ተጠቃሚዎቻችን ትራፊኩን የፎርጂን ነው የሚጠቀሙት። እንግዲህ አብዛኛው አማራ ክልልም የፎርጂ አገልግሎት ከሚጠቀሙ ዋና ዋና ከተሞች በተለይ ከሚጠቀሙ መካከል ናቸው። ያንን ተከትሎ እንግዲህ የኦፕቲማይዜሽን ስራ እንሰራለን፣ ተጨማሪ ካፓሲቲ እንግዲህ የማስፋፊያ ስራ፣ ያው ኢንተርኔቱ ዝግ ስለነበረ መከፈቱ ተከትሎ የማስፋፊያም ስራ እንሰራለን ማለት ነው እንጂ ሆን ተብሎ የሚቀነስበት አሰራርም የለም። አንድ ቀንነት ምንም ሀንድረድ ፐርሰንት ማረጋገጫ ይሄን መስጠት እችላለሁ ማለት ነው። ስለዚህ አሁን ዴታ ላይ አጠቃቀማቸውን እናያለን። ዛሬም ትናንትናም ከተከፈተ በኋላ ትራፊክ ተሸክሟል ወይ እንዴት ነው የሚለውን አይተናል ማለት ነው። ዛሬ የምናይና የደንበኞችን ኤክስፒሪየንስ እያየን ኦፕቲማይዜሽን እንሰራለን ማለት ነው። ቀጣይ ደግሞ አዲስ ዓመት አመት እንደመጀመሩ የማስፋፊያ ስራዎች ይኖሩናል ማለት ነው። ኢንሽናል የሆነ ግን ዳታ ዲግሬድ ያደረግንበት ምናምን የለም። ልዩ ልዩ ሀገራዊ እና ዓለም አቀፋዊ የሰብአዊ መብቶች ድርጅቶች በየጊዜው ባወጧቸው መግለጫዎች በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር መጠየቃቸውን መዘገባችን ይታወሳል። ከሶስት መቶ የሚልቁ የሰብአዊ መብት ተሟጋች ድርጅቶች አባል የሆኑበት የኪፕ ኢንኦን ጥምረትና አርባ ስምንት ድርጅቶች የፈረሙበት ጥምረት ባለፈው መስከረም ወር መጀመሪያ ባወጡት መግለጫ በአማራ ክልል የተቋረጠው የኢንተርኔት አገልግሎት እንዲጀምር ጠይቀው ነበር። በተመሳሳይ አክሰስ ናው በመባል የሚ የታወቀው የሲቪል መብቶች ተከራካሪ ድርጅት ከሌሎች የሰብአዊ መብቶች ተሟጋቾች ጋር በመሆን በጥምረት ባወጡት የጋራ የአቋም መግለጫ በግጭት ወቅት የኢንተርኔት አገልግሎትን ማቋረጥ የዜጎችን መብት መጣስ ነው፣ ዜጎች አስፈላጊ መረጃን እንዳያገኙ በማድረግ የመረጃ ፍሰትን ይገድባል ማለታቸው አይዘነጋም። ተሟጋቾቹ በዚያው መግለጫቸው በግጭት ወቅት የመረጃ ፍሰትን ለማደላደልና የኢንተርኔት አገልግሎት ተደራሽነትን ለማረጋገጥ መንግስት ከምንጊዜውም በላይ ቁርጠኛ አቋም መያዝ እንዳለበትም አሳስበዋል። ለአሜሪካ ድምፅ አስቴር ምስጋናነው።